ማህደረ ዜና። ዛሬ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አደፍርሰውታል የሚባለው የእስራኤልና ፍልስጤሞች የሰላም ስምምነት እንደ ኤሮፓ አቆጣጠር በ1994 ዓ ም የያኔዎቹን የሰላም ተደራዳሪዎች የእስራኤሉን ጠቅላይ ሚኒስትር ሚስተር ይስቅ ራቢንና የውጭ ጉዳይ ሚኒስትር የነበሩትን ሺሞን ፕሬስን የፍልስጤም መሪ የነበሩትን ሚስተር ያሲን አራፋትን የሰላም የኖቤል ሽልማት አስገኝቶ ነበር። እስራኤልና ፍልስጤም አንዱ አንዱን ከምድረ ገጽ አጠፋለሁ ዛቻ ትተው አንዱ ለአንዱ ዕውቅና በመስጠት በሰላማዊ ጉርብትና ሊኖሩ የሚችሉበትን ስርዓት በድርድር ለመፍጠር የተስማሙበት የኦስሎ የሰላም ስምምነት ነበር። መሪዎቹን የሰላም የኖቤል ሽልማት ያስገኛቸው፣ ዛሬ ሦስቱም በሕይወት የሉም። ኢሳቅ ራቢን ትንሽ ቆይተው የሰላም ስምምነቱን በሚቃወም አክራሪ ይሁዴ የተገደሉ ያሲን አረፋት እና ሽሞን ፕሬስ ደግሞ በየተራ የተፈጥሮ ሞትን ሞቱ። የሰላም ስምምነቱ ደግሞ እስካሁን ሲነሳ ሲወድቅ ቆይቶ አሁን ላይ ዋና የስምምነቱ ደጋፊና ሸምጋይ በሆነችው አሜሪካ አዲስ ፕሬዚደንት ሚስተር ዶናልድ ትራምፕ ውሳኔ ሕልፈተ ሕይወት እንዳያጋጥመው አስግቷል። የሁለት መንግስትን የመፍትሄ ሀሳብ ማለት የእስራኤልና የፍልስጤን መንግስቶችን መኖር መቀበልን ዋና የሰላም መነሻ ሀሳብ ያደረገው የኦስሎ የሰላም ስምምነት የግዛቶቹ አከላለልና የደንበር ጉዳይ የህዝቦች እንቅስቃሴና የደህንነት ሁኔታ፣ የፍልስጤም ስደተኞች ጉዳይ፣ የሰፈራ መንደሮች ምስረታ የመሳሰሉትን በድርድር ከስምምነት ለመድረስ ታስቦ ነበር የሰላም ሂደቱ የተጀመረው። ፍልስጤም አረቦቹም ሆኑ እስራኤሎቹ ቅዱስ ከተማችን ናት በሚሏት የኢየሩሳሌም ከተማ ይዞታ ላይ ግን ሰፊ ልዩነት ያለ በመሆኑ በኢየሩሳሌም ላይ የሚደረገው ውይይት በመጨረሻ እንዲደረግ ሲወሰን፣ እስከዚያው ኢየሩሳሌም የማንም ዋና ከተማ ሳትሆን እንድትቆይ ነበር የዓለም አቀፉም ሆነ የሁለቱ ተደራዳሪዎች ስምምነት ይሁን እንጂ የሰላም ሂደቱ በጉዞው በተለይም በእስራኤል ወደ ስልጣን በሚመጡት ፓርቲዎች መለያየት ምክንያት በርካታ ችግሮችን ሲያጋጥመው ቆይቷል። ከስምምነቱ ውጪ የሰፈራ መንደሮች ተስፋፍተዋል። የፍልስጤሞች መብትና እንቅስቃሴ ተገድበዋል። በዚህም ምክንያት በመሃል በርካታ ደም አፋሳሽ ግጭቶችና ጦርነቶች ጭምር ተካሂደዋል። በመሰረቱ ሁሉም የእስራኤል ፓርቲዎች ኢየሩሳሌምን ጠቅልለው የእስራኤል ዋና ከተማ ለማድረግ ፍላጎት ቢኖራቸውም የጠቅላይ ሚኒስትር ናታንያሁ ሊኩድ ፓርቲ ግን አብዝቶ ነበር የኢየሩሳሌምን የእስራኤል ዋና ከተማነት እውቅና እንዲሰጠው የሚከራከረው። ዘንድሮ ግን ለጠቅላይ ሚኒስትር ናታንያሁ እሳቸው የእስራኤል ጠቅላይ ሚኒስትር በሆኑበት ወቅት በወዳጅ አሜሪካም አፍቃሪ እስራኤል ብቻ ሳይሆኑ የቀድሞዎቹ መሪዎች በእስራኤል ላይ የሚከተሉትን ፖሊሲ ለመቀየር ጭምር ወደ ኋላ የማይሉ አዲስ መሪ ኋይት ሀውስ ገቡላቸው። እሳቸውም ብዙ ሳይቆዩና ማንንም ሳያማክሩ ይኸውና ኢየሩሳሌም የእስራኤል ዋና ከተማ መሆኗን አበሰሩ። ጊዜው ኢየሩሳሌም የእስራኤል ዋና ከተማ መሆኗን በግልጽ እውቅና የምንሰጥበት ወቅት ነው በማለት ኤምባሲያቸውን ከቴል አቪቭ ወደ ኢየሩሳሌም እንደሚያዛወሩ ገለጹ። ውሳኔው እስራኤልን ሲያስፈናድቅ፣ የአረቡ ዓለምን አስቆጣ፣ ጸረ አሜሪካ ስሜትም ቀሰቀሰ፣ ለሰላሙ ጥረት መሳካት የበኩላቸውን እያደረጉ ያሉትን መንግስታትና ድርጅቶች ደግሞ አሳዘነ። ፍልስጤሞች የተካዱ ያህል በመቁጠር አሜሪካ ከእንግዲህ የሽምግልና ሚና ሊኖራት አይችልም በማለት አወገዙ። ሌሎች ደግሞ አሜሪካ ውሳኔዋን እንደገና እንድትመረምር አሳሰቡ፣ ጎተጎቱ። የመንግስታቱ ድርጅት የጸጥታው ምክር ቤት እርምጃውን በማውገዝ ሊያሳልፍ የነበረውን ውሳኔ አሜሪካ ድምፅን በድምፅ በመሻር መብቷ ተጠቅማ ውድቅ ብታደርገውም ጠቅላላ ጉባኤው ግን ከውስን አገሮች በስተቀር ሁሉም የደገፉትና የአሜሪካን ውሳኔ ውድቅ የሚያደርግ ውሳኔ አስተላለፈ። የአውሮፓ ህብረት በበኩሉ በአንድ በኩል አሜሪካ በኦስሎ ስምምነት መሰረት ቀድሞ ወደ ነበራት የአደራዳሪነት ሚና እንድትመለስና ዓለም አቀፉ ህብረተሰብ ጋር እንድትሰራ በማግባባት በሌላ በኩል የሰላም ስምምነት እንዳይፈርስና ድርድሩ እንዲቀጥል ለማድረግ ሁለቱን ወገኖች በማግባባትና የዓለም አቀፉ ህብረተሰብም ሳይሰለች የበኩሉን ያደርግ ዘንድ ከላይ ከታች እያለ ነው። የህብረቱ የውጭ ጉዳይ ኃላፊ ወይዘሮ ሞጎሮኒ ወደ አካባቢው በመሄድና መሪዎቹን ወደ ብራስልስ በመጋበዝ ጭምር ያነጋገሩ ሲሆን ህብረቱ ኢየሩሳሌም የእስራኤልና የፍልስጤም ዋና ከተማ የሚሆንበትን የሁለት መንግስትን የመፍትሄ ሀሳብ እንደሚያራምድ በመግለጽ የሰላም ውይይቱ እንደገና እንዲቀጥል የሁሉንም ፈቃደኝነት ሲጠይቁና ሲያግባቡ ሰንብተዋል። የህብረቱ የውጭ ጉዳይ ሚኒስትሮች በታህሳስ ወር አጋማሽ ላይ ጠቅላይ ሚኒስትር ናታንያሁን ጋብዘው ያወያዩ ሲሆን ወይዘሮ ሞገረኒም ለጠቅላይ ሚኒስትሩ የህብረቱን አቋም ግልጽ አድርገውላቸዋል። የአውሮፓ ህብረት አቋም ምን እንደሆነ ያውቁታል። ለእስራኤልና ፍልስጤም ችግር ትክክለኛው መፍትሄ ኢየሩሳሌምን የእስራኤልና የፍልስጤም ዋና ከተማ የሚያደርገው የሁለት መንግስት መፍትሄ እንደሆነ እናምናለን። ይህ የሁላችንም አቋም ሲሆን፣ ኢየሩሳሌምን በሚመለከት ሁለቱ ወገኖች በውይይት መፍትሄ እስከሚያገኙለት ድረስ የዓለም አቀፉ ህብረተሰብ የተስማማበትን እናከብራለን በማለት ከዚህ ውጭ ያለው ወደ አንድ ወገን ያጋደለ እርምጃ ለማንም እንደማይጠቅም በመግለጽ የህብረቱን አቋም ግልጽ አድርገዋል። ጠቅላይ ሚኒስትር ነታንያሁ ግን የጊዜ ጉዳይ ካልሆነ በስተቀር ሁላችሁም የፕሬዝዳንት ትራምፕን ፈለግ በመከተል ለኢየሩሳሌም የእስራኤል ዋና ከተማነት እውቅና ትሰጣላችሁ፣ ኤምባሲዎቻችሁንም ታዛውራላችሁ ሲሉ ነው የተሰሙት። ሁሉም የአውሮፓ ህብረት ሀገሮች ኢየሩሳሌም የእስራኤል ዋና ከተማ መሆኗን በመቀበል ኤምባሲዎቻቸውን እንደሚያዛውሩና በደህንነት በኢኮኖሚና በሰላም ላይ የምናደርገውን ትብብር አጠናክረን እንደምንቀጥል አምናለሁ በማለት ለአዲስ የሰላም ሀሳብ ጥሪ አድርገዋል። ጠቅላይ ሚኒስትሩ የፕሬዚዳንት ትራምፕ አስተዳደር አዲስ የሰላም ሀሳብ እያረቀቀ እንደሆነ በመግለጫቸው አንስተዋል። በእርግጥ ፕሬዚዳንት ትራምፕ ይህንን የነበረውን የሰላም ስምምነት የሚያፋልስ እርምጃ ሲወስዱ ሌላ የሰላም ሀሳብ ወጥ ነው እንደሆነ በሰፊው ይነገራል። ጥያቄው ግን ሁለቱም ወገኖች ይገባናል የሚሉትን ኢየሩሳሌምን ለአንድ ወገን ጠቅልሎ ከሰጡ በኋላ ምን አይነት ሊያግባባ የሚችል የሰላም ሀሳብ ማቅረብ ይቻላል የሚለው ነው። የፕሬዝዳንት ትራምፕ መምጣት አውሮፓና አሜሪካ በበርካታ ዓለም አቀፍ ጉዳዮች በጋራ ያራምዷቸው የነበሩትን ፖሊሲዎች እያናጋው መሆኑ በብዙ ቦታዎችና ሁኔታዎች የሚስተዋል ሆኗል። ከፓሪሱ የአየር ለውጥ ስምምነት መውጣታቸው ከኢራን ጋር የተደረገውን የኒውክለር ስምምነት ማፍረሳቸው ጥቂቶቹ አሜሪካ ከወዳጆቿ ጋር የተጋጨችባቸው ያሉ ጉዳዮች ናቸው በእስራኤልና ፍልስጤሞች ጉዳይ የወሰዱት የተናጠል እርምጃም ለዓመታት የተደከመበትን የዲፕሎማሲና የፖለቲካ ስራ ዋጋ ቢስ የሚያደርግ ብቻ ሳይሆን መዘዙም ለአውሮፓ ጭምር የሚተርፍ ነው በመሆኑም የአውሮፓ ህብረትና አባል መንግስታቱ እስራኤልና ፍልስጤሞች በፕሬዝደንት ትራምፕ ውሳኔ ምክንያት የጀመሩትን የሰላም ውል እንዳያፈርሱና ይልቁንስ ወደ ውይይቱ ጠረጴዛ ተመልሰው እንዲመጡ በማግባባት ላይ ናቸው። ወይዘሮ ሞገሪኒ ፕሬዚዳንት አባስንም በውጭ ጉዳይ ሚኒስትሮች ስብሰባ ጋብዘው ያወያዩዋቸው ሲሆን በጋራ በሰጡት መግለጫም ህብረቱ የኦስሎውን የሰላም ሀሳብ በመደገፍ ከፍልስጤም ጎን እንደሚቆም አረጋግጠውላቸዋል። አባስለፕሬዝዳንት አባስና ለልኡካቸው የአውሮፓ ህብረት በሁለት መንግሥት የመፍትሔ ሐሳብና ኢየሩሳሌም የፍልስጤምና የእስራኤል ዋና ከተማ የምትሆንበትን የሰላም ሀሳብ በጽኑ የሚደግፍ መሆኑን ላረጋግጥ እወዳለሁ። ይህ አቋማችን ዛሬም ነገም እንደ ጸና ይቆያል ብለዋል። የጀርመኑ የውጭ ጉዳይ ሚኒስትር ሚስተር ሲግማር ጋብርኤልም ሰሞኑን ወደዚያው አካባቢ ያቅንተው ከሁለቱ ወገኖች ባለሥልጣኖች ጋር ተወያይተዋል። ሚስተር ጋብርኤል በተለይ ለእስራኤሎቹ አሁን ያለው አዝማሚያ የኦስሎውን ስምምነት ወደ ጎን የሚገፋ ነው በማለት ማሳሰቢያ ሰጥተዋል። እውነቱን እንነጋገር ካል አሁን ያለው ሁኔታ የመካከለኛው ምስራቅ የሰላም ሂደት ችግር ላይ እየወደቀ መሆኑን የሚያሳይ ነው ቀን በቀን ከኦስሎ ስምምነት እየራቅን ያለንበት ሁኔታ ነው በማለት ለሁሉም የሚበጀው የኦስሎውን የሰላም ሀሳብ ማክበርና መተግበር እንደሆነ መክረዋል። ኖርዌይና የአውሮፓ ሕብረትም ሰሞኑን የፍልስጤም ለጋሽ ሀገሮችን ሚኒስትሮች ብራስልስ ላይ ስብሰባ ጠርተው የሰላም ሂደቱ ሊቀጥል በሚችልበት ስልት ላይ መክረዋል። የፍልስጤም አስተዳደር ከወዲሁ በገንዘብ እጥረት እንዳይፈርስ መንግስታት እርዳታቸውን እንዲያጠናክሩ ማግባባት የስብሰባው አንዱ ዓላማ እንደነበርም ታውቋል። ስብሰባውን የመሩት የኖርዌይ የውጭ ጉዳይ ሚኒስትር ወይዘሮ ኤሪክሰን ችግሩ ከፍተኛ መሆኑን ጠቅሰው ስብሰባው ያስፈለገበት ምክንያትም ከችግሩ መውጫ መንገድ ለመሻት መሆኑን አስታውቀዋል። ሪ በአካባቢው ባለው ሁኔታ ሁላችንም በከፍተኛ ችግር ላይ መሆናችን የታወቀ ነው። ስብሰባው ያስፈለገበት ምክንያትም የዓለም አቀፉ ማህበረሰብ አባላት ለሁለት መንግስት የመፍትሄ ሀሳብ የሰላም ሂደት የጋራ አቋም እንዲይዙና እንዲያራምዱ ለማግባባት ነው ሲሉ ተሰምተዋል። አሁንም ግን ጥያቄው የአውሮፓ ህብረት ምን ያህል ይሳካልታል የሚለው ነው። በእርግጥ በመካከለኛው ምስራቅ የሚፈጠር ችግር ጦሱ ከአሜሪካ ይልቅ በአውሮፓ ላይ ያይላል። ስለሆነም የአውሮፓ ህብረት ሩጫ ለጽድቅ ብቻ ሳይሆን እዚያ የሚፈጠረው ጦርነትና መፈናቀል እዚህ ሊያመጣ የሚችለውን የስደተኞች ጎርፍና የኢኮኖሚ ቀውስ ከግምት ውስጥ በማስገባት ጭምር ነው። እናም የሰላም ሀሳቡና ድርድሩ በሁለቱ ወገኖች እንዲቀጥልና አሜሪካም የከዚህ ቀደም ሚናዋ እንድትጫወት የአውሮፓ ህብረት ጽኑ ፍላጎት ነው። በመሆኑም የአውሮፓ ህብረት ፍልስጤሞች በፕሬዝዳንት ትራምፕ እርምጃ የአሜሪካንን አደራዳሪነት አንቀበልም ማለታቸውን እንዲተዉ አሜሪካም በድርድሩ ኃላፊነቷን እንድትወጣ ማግባባታቸውን ተያይዘውታል። ግን አሁንም ጥያቄው ምን ያህል ይሳካላቸው ይሆን የሚለው ነው። የአረቡ ዓለም በፕሬዝዳንት ትራምፕ እርምጃ ቁጣ ቢያሰማም መንግስታቱ ከዚህ ቀደም ያደርጉት እንደነበረው ጠንካራ ጸረ አሜሪካ አቋም ያራምዳሉ ተብሎ አይጠበቅም። ብዙዎቹ አሜሪካ ዋና ጠላት የሚሏትን ኢራንን ታሽመድምድላቸው እንጂ የፍልስጤሞቹ ጉዳይ አይገዳቸውም ነው የሚባለው። እናም የሰላም ሉ ፈርሶ የነበረው አንጻራዊ ሰላም ደፍርሶ ዳግም ጦርነት ዳግም ስደት እንዳይቀጥል ነው ስጋቱ። ይህ ግን እንዳይሆንና የአውሮፓውያኑ ጥረት እንዲሳካ የሰላም ሂደቱም እንዲቀጥልና የፍልስጤሞች ሀገር አልባነትም እንዲያበቃ የሁሉም ሰላም ወዳድ ሕዝቦች ምኞት ነው። አድማጮች፣ በዚሁ የዛሬው የማኅደረ ዜና ዝግጅት ያበቃል። ገበያው ንጉሴ ለዶይቼ ቬለ ራዲዮ ብራስልስ